ሰላም ጠነስጥልን፣ እንደምን ሰንብታችኋል? የተከበራችሁ አድማጮቻችን ይህ ሳምንታዊው የዋዜማ በነገራችን ላይ መሰናዷችን ነው። ለዛሬ ብትሰሙት ያለውን ርዕሰ ጉዳይ መርጠን ወደ እናንተ ለማድረስ እዚህ ኦስቲን ቴክሳስ የሚገኘው ስቱዲዮ ተሰይመናል። አብዛኛው በውጪ ሀገር የሚኖር ኢትዮጵያዊ ወይም ዲያስፖራ የፖለቲካ ፓርቲ አባልና የተቃዋሚ ፓርቲዎች ደጋፊ አይደለም። ታዲያ ስለምን በሀገሩ ጉዳይ የሚያበረክተው አስተዋጽኦ አናሳ ሆነ? መንግስትስ ዲያስፖራውን የማግለል ፖሊሲውን እስከየት ይዘልቅበታል? ይህን ርዕሰ ጉዳይ አንስተን በዛሬው መሰናዳችን ቆይታ እናደርጋለን። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንዳይሆን ተስፋ አደርጋለሁ። አብራችሁን ቆዩ። በውጭ ሀገር የሚኖሩ ኢትዮጵያውያንን በተመለከተ ከታሪካዊ አፈጣጠሩ ጀምረን በዲያስፖራውና በመንግስት መካከል በየዘመናቱ የተፈጠሩ ግንኙነቶችንና የሚታይባቸውን ጉድለቶች ፈትሸን ነበረ ቀደም ባሉ ዝግጅቶቻችን። መንግስት ዲያስፖራውን ለውጭ ምንዛሪና ለኢንቨስትመንት አሊያም ለልማት መዋጮ ይፈልገዋል፣ ከፖለቲካዊ መብቶችና ህዝባዊ ተሳትፎ ግን ያገለዋል። ሰፊ የፖለቲካ ተሳትፎና የመብት ጥያቄ የሚያነሳው ዲያስፖራው በመንግስት ላይ እምነት በማጣት ሊያበረክት የሚችለው አስተዋጽኦ እጅጉን አነስተኛ ከመሆን አልፎ የተቃውሞ ፖለቲካም መሰረት እስከ መሆን ደርሷል። ይሁንና ግን እውነታው አብዛኛው በውጭ ሀገር የሚኖሩ ኢትዮጵያዊ የፖለቲካ ፓርቲ አባልና ተቃዋሚ አይደለም። ታዲያ ስለምን በሀገሩ ጉዳይ የሚያበረክተው አስተዋጽኦ አናሳ ሆነ? መንግሥትስ ዲያስፖራውን የማግለል ፖሊሲውን እስኬት ይዘልቅበታል ብሎ መጠየቁ ተገቢ ነው። አቶ ያሬድ ጥበቡ በ1970 ዎቹ የኢሃፓ ዘመን ቁልፍ የፖለቲካ ተዋና የነበረ ወደዚህ ወደ አሜሪካ ተሻግሮ መኖር ከጀመረም ረጅም ዓመታት ተቆጥረዋል። በዛሬው ውይይታችን ላይ ይካፈላል። ቻላቸው ታደሰ በውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ ሰርቷል። በከፍተኛ የትምህርት ተቋማትም በመምህርነት አገልግሏል። የዋዜማ ባልደረባችንም ነው። በአሁኑ ወቅት ያወያያቸው ደግሞ ባልደረባዬ መስፍን ነጋሽ ነው። ከዋዜማ ጋር የምታደርጉት ቆይታ የሚያስቆጭ እንደማይሆን ተስፋ አድርጋለሁ። እነሆ ወደ ውይይቱ እመራችኋለሁ። እነዚህን በተለይ አሁን ባለው መንግሥት ስር እንግዲህ በውጭ የሚኖሩ ኢትዮጵያውያንን ጉዳይ የሚከታተለው በዋናነት በዚህ በዳያስፖራ ፖሊሲው እና እሱን ለማስፈጸም በተቋቋመው የዳያስፖራ ዳይሬክቶሬት መሰለኝ ካልተሳሳትኩኝ ነው። እና የዚህ ፖሊሲ ግብና አፈጻጸሙ ሪሊ በዳያስፖራው በውጭ በሚኖሩ ኢትዮጵያውያን ህይወትና ከሀገራቸው ጋር ባላቸው ግንኙነት ላይ ለውጥ አምጥቷል ወይ? ይሄ ይታያችኋል ወይ? ምንድን ነው? የተገኘው ነገር ከዚህ ፖሊሲ እና ከዚህ ተቋም መመስረት ፖሊሲ መኖሩ በጣም ጥሩ ነገር ነው። በርግጥ ቻላቸው አንተ ቀረብ ያለ ኤክስፔሪንስ ስላለ ከአንተ ልጀምር። እሺ አመሰግናለሁ። መስሎኝ ያው እንዳልከው የዳይሬክቶሬት ዳይሬክቶሬቱ ከተቋቋመ ቆይቷል። አይ ቲንክ በፈረንጆች ሁለት ሺ ሁለት አካባቢ የተቋቋመ ነው ፖሊሱ ደግሞ በጣም ዘግይቶ የወጣ ወይም ሁለት ሺ አስራ ሶስት የወጣ ፖሊሲ ነው መንግስት ፖሊሲ ማውጣት ረገድ በጣም ዘግይቷል ሊባል የሚችል ነው ያም ሆነ ዳይሬክተሮቱ እኔ እስከማስታውሰው ድረስ ውጭ ጉዳይ በነበሩበት ጊዜ በጣም ትንሽ ዳይሬክተሮት ነው የነበረችው በጣም ትንሽ በሰው ሀይል ነው የነበረው ይህ ያህል ውጭ ጉዳይ ውስጥ ካሉት ዳይሬክተሮች ዳይሬክቶሬቶች በጣም አነስተኛ ትኩረት ይሰጥ የነበረው ማርጂናል ስታትስ የነበረው ዳይሬክቶሬት እንደነበረ ነው ማስታውሰ ታውቋ እንግዲህ አንድ ዲያስፖራ ፖሊሲ አንድ ዲያስፖራ ስትራቴጂ በመጀመሪያ ደረጃ ምንድን ነው ማድረግ ያለበት፣ ምን ነገሮች መፍጠር አለበት ብለን ስናይ፣ ሶስት ነገሮች ይታዩኛል። አንደኛ ተቋማዊ አደረጃጀት መፍጠር አለበት። በዚህ ረገድ እንዳልከው የውጭ ጉዳይ ስር የሚገኘው ዳይሬክቶሬቱ አለ። እዛም ሌሎች ሌሎች መስሪያ ቤቶችም በጠቅላይ ሚኒስትር ቢሮም አማካሪ ሰው ያለ ይመስለኛል። ሌሎች መስሪያ ቤቶችም እንደ ማህበራዊ ጉዳይ ሚኒስቴር፣ የደህንነትና ኢሚግሬሽን መስሪያ ቤት የመሳሰሉ የሚተባበሩ አሉ። እንግዲህ የተቋማዊ አደረጃጀቱ ነው ሁለተኛ የህግ ማዕቀፍ ያስፈልጋል አንድ የዲያስፖራ ፖሊሲ ወይም የዲያስፖራ ስትራቴጂ ቀይሶ ለመተግበር ማለት ነው በህግ ማዕቀፍ ስናየው አዋጅ አወጥቷል እርግጥ ይህ ጥሩ ጎኑ ነው ኢትዮጵያውያን በውጭ የሚኖሩ ኢትዮጵያውያን መብት ተጠቃሚ እንዲሆኑ ለማድረግ የሚደነግግ አዋጅ ይላል እሱ አዋጅ ወጥቷል ከህግ ማዕቀፍ አንጻር ፖሊሲም ወጥቷል ስለዚህ ከዚህ አንጻር እንደ ሌሎች ሀገሮች በደህና ተሄዷል ማለት ይቻላል በህግ ማዕቀፍ ረገድም በተቋማዊ አደረጃጀቱ ነው ሶስተኛው ግን ፖለቲካዊ ነባራዊ ሁኔታ እና ፖለቲካዊ ፍላጎት የተስተካከለ አዎንታዊ የሆነ ፖለቲካዊ ፍላጎትን መፍጠር ነው። እንግዲህ ይህ ሶስተኛው ፖለቲካዊ አወንታዊ የሆነ ነባራዊ ሁኔታ እና መልካም የሆነ ፖለቲካዊ ፍላጎት ከሌለ ተቋማዊ አደረጃጀት መፍጠሩ እና የሕግ ማዕቀፍ መፍጠሩ በራሱ አገለው የተመሰረተው የሁለቱም ትንች የተመሰረተው በሶስተኛው ላይ ነው። እንግዲህ ሶስቱ ሁለቱ ነገሮች ማንኛውም ሀገር ያደርጋቸዋል። እንግዲህ ሀገሮች የሚለያዩት ሶስተኛው ነጥብ ላይ፣ ፖለቲካዊ ነባራዊ ሁኔታው ምቹ ነው ወይ? ለፖለቲካዊ ኢንጌጅመንት፣ ለፖለቲካዊ ተሳትፎ ማመች ነው ወይ? ዲያስፖራ በባህሪው መላላታቶ ያሬድ በበለጠ ይገልጸዋል። ሰፊ የሆነ ፖለቲካዊ ምህዳር ይፈልጋል። ነፃነቱን ይዞ ነው የሚመጣው። የፖለቲካ ዲስኮርስ የሚንሸራሸርበትን ስርዓት እንዲኖር ነው የሚፈልገው እንጂ በታዘዘው መንገድ ብቻ የሚጎርፍ አይደለም እና ያን አይነት ዲያስፖራ ፖሊሲ ተግባራዊ ለማድረግ ያን እንደዚህ አይነት የፖለቲካ ቀንነት ፖለቲካ ነባራዊ ምች የሆነን ነባራዊ ሁኔታ ፖለቲካል ስፔስ መፍጠር ያስፈልጋል። የኢትዮጵያ መንግስት ጉድለቱ፣ ከፍተኛ ጉድለቱ እዚህ ላይ ነው። ይህን ሳያሳካ የተቋማዊ አደረጃጀት ፈጥሬ ያለው የህግ ማዕቀፍ አለኝ፣ አዋጅ አውጥቼ ያለው ፖሊሲ ንድፍ ያሉ ቢል ፋይዳ ያለው ነገር አለ። ሶስተኛው ላይ የተመሰረተ ስለሆነ ማለት ነው። ወደ አፈጻጸሙ ስንመጣ የመንግስት ዋነኛ ፍላጎቱ ምንድን ነው ነው? እነዚህም ሁሉ ነገሮች ሲያደርግ ፖሊሲውን ሲያወጣ ፍላጎቱ ምንድን ነው ነው? ለእኔ እንግዲህ ቅድም ጠቃቅሰናል። የኢንቨስትመንት የሪሚተንስ፣ የተለያዩ እንትኖች ይኖራሉ። ሁለት ግን ዋነኛ ጎልተው የሚታዩ የሚታዩ የመንግስት ፍላጎቶች አሉ። አንደኛ ዲያስፖራውን ከፖለቲካ ተሳትፎ ማራቅ ማግለል ቢቻል ማቅረብ ካልሆነ ግን እሱ ለእሱ አቅም ውስንነት ስላለ ብቻ ለማራቅ ማግለል፣ ኔትራላይዝ ማድረግ ነው ዋነኛው ከፖሊሲው ጀርባ ያለው ዓላማ። ስለዚህ የዳይሬክተሩትን ፖሊሲ አፈጻጸም ውጤቱን ብንመዝ ነው የመንግስት የኢህአዴግ መንግስት የውጭ ጉዳይ ፖሊሲ ራሱ ከሌሎች ሀገሮች ጋር ያለው የውጭ ግንኙነት በዲያስፖራ ዲያስፖራውን ራሱ ማዕከል ያደረገ አይደለም። አፈጻጸሙ ራሱ እናየው አሉምሳሌ ምሳሌ ኢትዮጵያ መንግስት ከአሜሪካ ጋር የሚኖረው ፖሊሲ የውጭ ፖሊሲ ኢትዮጵያ መንግስት ከእንግሊዝ ጋር የሚኖረው የውጭ ፖሊሲ በእንግሊዝ ወይም በአሜሪካ የሚኖሩ የኢትዮጵያ ዲያስፖራዎችን ማዕከል አድርጎ ወይም እነሱን አካቶ የሚያውቅ አይመስለኛል። አዚ ሴም ታይም እነዚህም ሀገሮች ከኢትዮጵያ ጋር በሚኖራቸው ፖሊሲ በራሳቸው ሀገር የሚኖሩ ኢትዮጵያውያንን ማዕከል አድርገው የሚሰሩ አይመስለኛል። ምክንያቱም ተነሳሽነቱን ከመጀመሪያውም ከኢትዮጵያ መንግስት ዲያስፖራውን ማዕከል የሚያደርግ አሰራር ስለሌለ ማለት ነው። ዋናው እንግዲህ የአንዱ የፖሊሲ እንትን ዋነኛ መነሻው የሚነሳው ከመንግስት ፖሊሲ ነው። የመንግስት ፖሊሲ ምንድን ነው ብለን ስናይ ከዲሞክራሲ ግንባታ ከሰባበት ጥበቃ በእነዚህ ከመሳሰሉት ጉዳዮች ይልቅ ድህነት ቅነሳ ነው ባይ ነው። ድህነት ቅነሳ ነው። እንግዲህ ድህነት ቅነሳ ስለሆነ ነው ቅድም ወደ አነሳ ነው ዲያስፖራውን ወደምትታለብ ላም የማየት አዝማሚያ የመጣው። ከዚህ ከድህነት ቅነሳ ስትራቴጂ ውጭ ምንም አጀንዳ መስማት አይፈልግም መንግስት ከዲያስፖራው ጋር በተያያዘ ። ስለዚህ በአሁኑ ሰዓት አሁን እራሱ የተደረጉ ባሉ ከዲያስፖራ ጋር በሚደረገው ኢንጌጅመንት መንግስት ምንድን ነው የሚፈልገው ዲያስፖራው ስለ ግሮዝ ኤንድ ትራንስፎርሜሽን ፕላን እንዲያወራ ብቻ ነው የሚፈልገው። ዲያስፖራው ደግሞ በዚህ አይነት መንገድ ነው መሄድ ያለበት ሲባል አለመስማማት ይፈጠራል። ስለ ጂቲፒ ነው፣ ስለ ቦንድ ነው፣ ስለ ግድብ ነው ማውራት የሚፈልገው መንግስት። በዚህ መስመሩ ግቡልኝ ነው የሚለው። ኖ ዲያስፖራው ደግሞ ሌላ ጥያቄ አለኝ፣ ሌላ አጀንዳ አለኝ፣ ይህ ብቻ አለኝ ጥያቄ ይላል። ስለዚህ ከአፈጻጸም ረገድ ስታየው በጣም ከፍተኛ ውስንነት ቅድምን ሁን በእውቀት ሽግግር ደረጃ ንኘው በእውቀት የሽግግር ደረጃ ምን ያህል ምሁራን ናቸው ለኢትዮጵያ መጥተው ይችን ሀገር በትምህርት ለምሳሌ ትምህርት ተቋማት በዩኒቨርስቲዎች በማስተማር በእውቀት ሽግግር በማድረግ በቴክኖሎጂ በአቅም ግንባታ ምን ያህል ምሁራን ናቸው ያገዙት? እንደ ምሳሌ እንደ ስኬት የሚጠቀሰው የኖርዝ አሜሪካን ሜዲካል ፕሮፌሽናል አሶሲሽን የሚባለው እነሱ ለህክምና አንዳንድ ሆስፒታሎች የመጡ አገልግሎት ይሰጣሉ። ከዛ ውጭ ኢን በእውቀት ሽግግር እንኳ ፖለቲካዊ አስፔክት እንኳ በሌለው ስኬታም አይደለም። የኢትዮጵያ መንግስት የህንድ ምሁራንን ነው እያመጣን የምናስተምረው አይደለ? በከፍተኛ እኔ በአንድ ዩኒቨርሲቲ ውስጥ ለሰባት ዓመታት አስተምሬያለሁ። ምንም እውነቱ በድፍረት ለምናግረፍ እንዲ እዚህ ግባ የሚባል አቅም የሌላቸው ፒኤችዲ እንኳ እንዳላቸው ለማረጋገጥ እንኳ የማይችሉ ወረቀት ማቅረብ የማይችሉ ምሁራን ነው ትምህርት ሚኒስቴር እየቀጠረ ያመጣ የነበረው በፖሊሲ ደረጃ ግን ከአይኦኤም እና ከዩናይትድ ኔሽን ዴቨሎፕመንት ፕሮግራም ከዩኒዲፒ ጋር በመተባበር የማይግሬሽን ፎር ዲቨሎፕመንት የሚል ፕሮግራም ቀርጾ የኢትዮጵያውያን ምሁራንን በቮሊንተርነት ወደ ኢትዮጵያ ለማምጣት ስራት ጀምሮ ነበር። ግን ምን ሆነ? ለሚመጡት ኢትዮጵያውያን የሚከፈለው ክፍያ ለኑሯቸው እኳ የሚከፈለው ክፍያ ለውጭ ሀገር ለሌሎች ዜጎች ከሚከፈለው ክፍያ በአራት እጥፍ ያንሳል። ለምን ተብሎ የኢትዮጵያ መንግስት ህጻናት ሲጠየቁ አይ እነሱ የተማሩት ለኢትዮጵያ ህዝብ ቀረጥ ስለሆነ አሁን ማገልገል ያለባቸው አራት እጥፍ ቀን ሰው ነው የሚል አርግመንት ነው የሚቀርብ የነበሩ። እነዚህ እነዚህ ኢትዮጵያውያን በተመሳሳይ መንገድ በቦሊንተርነት ወደ ዩክሬን ወይም ወደ ናይጄሪያ ቢሄዱ ግን አራት እጥፍ ጨምረው ነው ደሞዝ የሚያገኙት። ስለዚህ ወደዚህ ለምን ይመጣሉ? ኑሯቸው ነው እንኳ ዝንሽ መደጎ የሚያችል ስርአተ ተብሎ ለስድስት ወር ለሶስት ወር የሚመጡ ሰዎች ለአመት ለማገልገል የሚመጡ ሰዎች በዚህ አይነት መንገድ ነው ዲስከሬጅ የሚደረጉት። ስለዚህ ዩናይትድ ኔሽን፣ ዩኤንዲፒ፣ አይኦኤም፣ የኢትዮጵያ መንግስት ሶስቱ ተባብረው ኢትዮጵያ በብሬን ድሬን የተጎዳችው አንሶ በብሬን ጌን እንደገና በቮሊንተርነት እንኳ እየመጡ አገልግሎት እንዳይሰጡ ተጠቃሚ እንዳትሆን ሀገሪቱ ሆናለች። ይሄ ሶስቱ ተባብሮ ያደረጉት ነው። ከመንግስት ተነሳሽነቱ ግፊቱ ካልመጣ እነዚህም ድርጅቶች ምንም ማድረግ የሚችሉ አይመስለኝም። ፖለቲካዊ አስፔክት በሌላቸው ረገድ ራሱ ስትራቴጂው ምንም ይህ ነው እዚህ ግባ የሚባል ውጤት ያላስገኘ በጊዜው ለተወሰነ ጊዜ ብቻ ሆይ ሆይ ተብሎ ከዛ በኋላ ደግሞ ተመልሶ የሚጠፋ ኢቨን ውጭ ያሉ ኢትዮጵያውያን ንብረታቸውን መኪና ያለቀረጥ ያስገባሉ የሚሉን ሰዎች ሁሉ እንደምታስታውሰው የተቀየረበት ሁኔታ ነው ያለው። በኋላ አይ አትችሉም፣ አቢዝ እየተደረገ ስለሆነ የመኪና ወደ ላይ እንትን እየተላለፈ ወደ ሶስተኛ ወገን እየተላለፈ ስለሆነ አትችሉም የሚል እንትን ነውና ይሄ ሁሉ ግንኙነቱን ሙቹዋል። ትረስቱን፣ አዎንታዊ የሆነውን አመለካከቱን፣ ቅንነትን ሁሉ ያጎደለ ስለሆነ ስኬታማ ፖሊሲ ሊሆን አይችልም። ለመጨረሻ ማነሳልህ ነጥብ የቢጫ ካርድ ጉዳይ። አንድ አዋጁ ላይ ምን ይላል? ቢጫ ካርድ ይዞ መቆየቱ አንድ ሰው ቢጫ ካርድ ይዞ መቆየቱ ለሕዝብና ለሀገር ጥቅም ተገቢ አለመሆኑ ከተረጋገጠ ቢጫ ካርዱ ይሰረዛል ይላል። ምን ማለት ነው? ቢጫ ካርዱ ይዞ መቆየቱ ለሕዝብና ለሀገር ጥቅም ተገቢ አለመሆኑ ከተረጋገጠ፣ ቋንቋው ራሱ ለብሔራዊ ደህንነት አደገኛ መሆኑ ከተረጋገጠ ቢል እንኳ ቢያንስ ቋንቋው ያምራል የብሔራዊ ደህንነት አደገኛ ሆኖ ሲገኝ እዚህ ጋር የሚለው ግን ለሀገር ጥቅም ተገቢ አለመሆኑ ከተረጋገጠ። ይህ እንግዲህ የፖለቲካ ይፈጥሩብኛል የፖለቲካ ስጋት ይፈጥሩብኛል የሚሉ ሰዎችን በቀላሉ በቀላሉ ፖለቲካዊ በሆነ መንገድ የማግለያ ቢጫ ካርድ የመንጠቅና ይሄ እኮ ይሄ ቢጫ ካርድን መንጠቅ በአሁኑ ሰዓት በኢትዮጵያ መንግስት ካለው አሰራር ቢጫ ካርድን መንጠቅ ዜግነትን ከመክፈት ተለይታ ይታያል። ምክንያቱም ድርብ ዜግነት በሌለበት ሁኔታ ያለው ብቸኛ አማራጭ ቢጫ ካርዱ በሆነበት ሁኔታ ይህን ካርድ ያለ በቂ ምክንያት በመንግስት ውሳኔ ለህዝብና ለሀገር ጥቅም ተገቢ ስላልሆነ ተብሎ ማንኛውም ግለሰብ የሚነጠቅ ከሆነ ዜግነትን የመግፈፍ ያለው። ያሬድ እዚህ ላይ የምትጨምረው ካለ ቀድሚ ያለስፍ፣ አለበለዚያ የመጨረሻ የመደምደሚያ ጥያቄ ይህን አነበሳለሁ። የምትጨምረው ነገር ኖሮ ይሆን? አቶ ቻላቸው በጣም በዝርዝር እና በእውቀት በተሞላ መንገድ ነው ያስቀመጠው። ስለዚህ በዛ ላይ መጨመር ማበላሸት እንዳይሆን እፈራለው። ግን ከዚህ በፊት ነ እንዲሁ ቃለምልስ ላይ ሁን የጻፍኩት አርቲክል ላይ ይህን በተወሰነ ደረጃ አንዱ የነሱ ትልቁ ችግራቸው ፖለቲካል ላንድስኬፕን የሚያነቡበት መንገድ ዝም ብሎ መረን የለቀቀ መሆኑ ይመስለኛል እንጂ ይሄ የሚፈሩት ፍርሃት የለም። አገር ውስጥም የሚበጠብጡት ንባባቸው የተሳሳተ ስለሆን ነው። በዚህ በውጭ የምላላቸው ፖሊሲ እና አደረጃጀት ይሄ እንትናቸው የስደተኛውን የሚያዩበት ዓይን የተሳሳተ ነው። ለምሳሌ አሁን የኔን ጄኔሬሽን ሰው ይሄ የዛሬ አርባ ዓመት በአብዮቱ የተሳተፈው ሰው አሁን የእርጅና ዘመኑ ላይ ፖለቲካ ውስጥ አይሳተፍም ይሄ ነው በሚል መንገድ ያናህል ማለት ይቻላል በተደራጀ አመራር በመስጠት ምናምን ባል በተለይ ደግሞ እነሱ በሚፈሩት መንገድ በአሜሪካ አውሮፓ የመንግስትም ይሁን የኮርፖሬሽን ስራዎች ውስጥ ሀያ አምስት ሰላሳ ዓመት ሰርቶ ሪታይር በማድረግ ላይ ነው፣ ጡረታ በመውጣት ላይ ነው። እውቀትና ክህሎት ችሎ ነው የሚወጣው። ቢችል አገሩ ተመልሶ የቀረችውን አስር አስራ አምስት ዓመት ለመኖር እና ሊያደርግ የሚችለው አስተዋጽኦ በኮሌጆች አካባቢ፣ በማህበረሰብ አካባቢ፣ በምናምን ካለ ከመንግስት ምንም ሳይፈልግ ከጡረታ በሚያገኘው ገቢው እና ምናምን ለመኖር ፈቃደኛ ነው። ይሄንን ኃይል እንኳን ለማስተናገድ ፈቃደኛ አይደሉም እነዚህ ሰዎች በፍጹም። እና አሁን እንትን አካባቢ ምንድን ነው ስሙ፣ ቃሊቲ አካባቢ የሆነ መንደር አለ በብዛት ዩናይትድ ኔሽን ምን ምን አካባቢ የሰሩ ሰዎች የሚኖሩባቸው በሚሊዮን ዳለር ብር የሚቆጠሩ ቤቶች ውስጥ የሚኖሩ ሰዎች ዲሳር ዩናይትድ ኔሽን አካባቢ ሰላሳ አመት አርባ አመት አገልግለው የመጡ ኢትዮጵያውያን በምንም አንዲት መስክ ኢቨን ከትምህርት ቤት ውስጥ ረሃብ አዙሯቸው የሚወድቁ ህጻናትን የላንች ፕሮግራም የምግብ ፕሮግራም እንኳን ለማድረግ ከመንግስት በኩል ፈቃደኛነት የሌለበት እና ዝም ብላችሁ አርፋችሁ ተቀመጡ ነው ሜሴጁ። እና ይሄን ሁሉ ዜጋ ያ አይነት መለስተኛ ተሳትፎን እንኳን የማይፈቅድ መንግስት ብሔራዊ ጥቅም የሚያስብ ነው ለማለት በጣም አስቸጋሪ ነው። አንድ ግን ይሄ ውይይት ከማለቁ በፊት የግድ መናገር የሚያስፈልገው ይሄንን መጥፎ ሂደት ለመጀመር ምዕራባውያን ራሳቸው ያደረጉ አስተዋጽኦ በጣም ትልቅ ነው። ለንደን ላይ የተሳተፉት የለንደን ጉባኤ ላይ የተሳትፎ የነበሩት ፕሮፌሰር ሽምግልና ውስጥ ያሉት ኤፍሬም ይስሐቅ ፕሮፌሰር ኤፍሬም ይስሐቅ ኢህአዴግን አነጋግረን እነመለስ እሺ ብለው። ጉባኤው ላይ እነ መኢሶ እና ኢህአፓ እንዲገቡበት ኢህአዴግ ከተቀበለ ወዲያ አሜሪካኖቹ ነበሩ ዋናኛዎቹ እምቢተኞች እና አሜሪካኖች ስላልፈለጉ ከጉባኤው እንዲገለሉ ተደረጉ ይላሉ። እና ያኔ እነሱ የመረዙት መርዘን እነሱ ደግሞ ችግራቸው ምንድን ነው? በሺህ ዘጠኝ መቶ ስልሳዎቹ ከኢትዮጵያ እንድንባረር አስተዋጽኦ ያደረጉ የግራ ሰዎች ናቸው። ስለዚህ አሁን የኢትዮጵያ ፖለቲካ ውስጥ የሚገቡበት ቀዳዳ ከተፈጠረ በዛው በለመዱት ሪዮት አለም አገሩን ይነዱታል የሚል ፍርሃት ስለነበራቸው ከዚህ ስለተነስተው ነገሩ ማበላሸት ላይ ምዕራባውያን ራሳቸው የተጫወቱት ሚና አሳንሶ ማየት ይቻላል አይመስለኝም። በጣም ተገቢ ነጥብ ነው ያነሳው ያሬድ። የእነሱንም ምንድን ነው ሚና አሳንሶ ማየት አይገባም። በትክክል። እንደው ውይይታችንን ለመጨረስ ያህል አንድ ጥያቄ ላቅርብ እና የሁለታችሁንም ማስተያየት ላገኝ። አንደኛው ዳያስፖራው ወይም በውጭ የሚኖሩ ኢትዮጵያውያን ራሳቸው በሀገራቸው ፖለቲካ ውስጥ ለመሳተፍ የሚያስችላቸውን መንገድ ለመፈለግ ወይም ለማግኘት ምን ማድረግ አለባቸው ወይም ምን ማድረግ ይችላሉ ትላላችሁ? ሁለተኛው ደግሞ በተለይ በተቃውሞ ሀገር ቤት ያሉ ፓርቲዎች ዳያስፖራውን ለመያዝ እኔ እስከማውቀው ድረስ የዳያስፖራ ስትራቴጂ ያለው ማለት እንዲሁ አብረን ተባብረን እንሰራለን ምናምን ከሚል ምንድን ነው አትሊስት ቀና ንግግር ባለፈ በጽሁፍ የሰፈረና ዳያስፖራውን እንዴት እንደሚይዙት እና እንዴት አብረው እንደሚሰሩ የሚያሳይ ስትራቴጂ ያላቸው ተቃዋሚ ፓርቲዎች መኖራቸውን እርግጠኛ አይደለሁም። ስትራቴጂ መኖሩ ግን በጣም አስፈላጊ ነው። በተለያየ ምክንያት ለምሳሌ አሜሪካና አውሮፓ ያለውን ዳያስፖራ እና መካከለኛው ምስራቅ ያለውን ኢትዮጵያዊ በተመሳሳይ መንገድ ልትይዘው እና ልታገኘው አትችልም። የተለያየ ስብጥሩ የተለያየ ነው፣ የአኗኗሩ ሁኔታ የተለያየ ነው። በብዙ ምክንያቶች እና ለእነሱስ ምን የምትሉት ነገር አለ? ምን ማድረግ አለባቸው ትላላቸው እ አንዱ ትልቁ ነገር ዲያስፖራው መደራጀት አለበት። በሚኖርባቸው አገሮችም ቢሆን ተጽዕኖ ለማድረግ እና ኢትዮጵያ ላይ የሚኖሩ ፖሊሲዎች ኢትዮጵያን የሚጠቅሙ ለማድረግም ሆነ የራሱን ጥቅም በኢትዮጵያ ውስጥ እንደ ዲያስፖራ ለማስከበር መጀመሪያ በየሚኖርበት ማህበረሰብ መደራጀት መቻል አለበት። እስካሁን ማድረግ ያልቻልነው ነገር ይሄ ነው። በጣም ውሱን የሆነ የፖለቲካ ድርጅት ወይንም ሚዲያ አካባቢ ያለ በጣም ደካማ የሆነ አደረጃጀት ነው ያለን። ከዚህ ባለፈ እንደ ኢትዮጵያውያን ምንድን ነው ማድረግ ምንችለው? ልጆቻችን የሀገራችንን ፍቅር እንዲወርሱ ምን ማድረግ እንችላለን? በኑሮ ሰክሰስፉል እንዲሆኑ ምን ማድረግ እንችላለን? እንደዚህ እና ለዚህ የሚመጥን የአደረጃጀት መንገድ ምንድን ነው የሚል ጥያቄ አንስቶ ቢወያይና ከዚህ ጋር የሚመጥን ድርጅት ቢገነባ ተገቢ ይመስለኛል። እስካሁን የተቋቋሙት የኢትዮጵያ ማህበረሰብ ድርጅቶች ኮሚኒቲ ኦርጋናይዜሽንስ ይህንን ማድረግ የቻሉ አይመስለኝም። እነሱን ማፍረስ ሳይሆን ባሉት ላይ ማሻሻልና መገንባት ያስፈልጋል። ያን ለማድረግ ግን የአስተሳሰብ መሰረታችንን ማጠንከርና ማስፋት ያስፈልጋል። ስለዚህ የሁሉ ነገር ማሰሪያ የሚመስለኝ ምንድን ነው የምንፈልገው? እንዴት ነው የምንፈልግበት ቦታ የምንደርሰው የሚባለውን ውይይት አላረግንም እና ያንን ነው ማድረግ ያለብን የሚመስለኝ። ሌላው ነገር ይቀጥላል። ይሄ የምንትያ ዜግነት፣ ያው እንደ ዳያስፖራ ጥቅማችንን የማስከበር ነገሮች በሙሉ ከዛ የሚቀጥሉ ነው የሚመስለኝ። ዋናነት ያው ባለ ጉዳዩ አቶ ያሬድ በደንብ አድርጎ ገልጾታል። ያለ ያለበትም ስለሆነ ባለ ጉዳይ ውስድ ያው በዛው በአካል ያለ ስለሆነ ማለት ነው። መደራጀት ትልቁ ነገር ነው። ዲያስፖራ የተለያዩ አደረጃጀቶች እንዳሉ እንሰማለን። የፕሮፌሽናል አሶሲሽኖች የፕሮፌሽናል ማህበራት አሉ፣ ፋውንዴሽኖች አሉ፣ የኮሚዩኒቲ ኦርጋናይዜሽንስ አሉ፣ የፖለቲካ ድርጅቶች አሉ፣ በብዙ መንገድ አሉ። ግን ዋናው ነገር መብዛቱ አይደለም። ለሀገሪቱ የሀገሪቱ ችግር ምንድን ነው? በምን መንገድ ሊፈታ ይችላል? በምንም ስትራቴጂ ቀርጸ መሄድ አለብን የሚለው ላይ በጋራ መስራት ካልተቻለ በተበታተነ መንገድ የሚሰራው ውጤታማ ሊሆን አልቻለም። አንዱም ትልቁ ችግሩ እስካሁን ይህ ይመስለኛል። እንደ እኔ እስከሚገባኝ ድረስ የዚች ሀገር መሰረታዊ ችግር ፖለቲካ ፖለቲካ ነው፤ ሊፈታ የሚችለውን በፖለቲካዊ በሆነ መንገድ ነው። ስለዚህ የሀገራችን ችግር ምንድን ነው መፍትሔውስ ምን አይነት ነው የሚለውን በጥልቀት ቁጭሎ መወያየት፣ ራስን ማዳመጥ ምንድነው ፈረንጆች የሚሉት ሶል ሰርችንግ የሚባለው እሱ በደንብ ያስፈልጋል። አንዳንዴ ስርአቱን አሁን ያለው ሀገሪቱን የሚመራውን ስርአትን ለቀቅ አድርጎ ራስን መፈተሽ በደንብ ያስፈልጋል። እንዲያው ስርዓቱን ለመታገል ብቻ በሚጠፋው ጊዜ ራስን ለማየት አንዳንዴ ጊዜ እየነፈገ ስለሆነ ለእሱም ለራስም ጊዜ ሰጥቶ እንድመፈተሹ ጥሩ ነው። ሌላ በሲቪል ሶሳይቲ እና ሚዲያን መደገፍ ያስፈልጋል። እኔ እዚች ሀገር ችግር በፖለቲካ ፓርቲዎች ብቻ ይፈታል ብዬ አላምንም። የፖለቲካ ፓርቲዎች የሚያደርጉት የፖለቲካ ድርጅቶች የሚያደርጉት ትግል አንድ ነገር ሆኖ ሲቪል ሶሳይቲ እስካላደገ ድረስ ሚዲያ እስካላደገ ድረስ ድሮም በራሳቸው ፖለቲካ ድርጅቶች በራሳቸው በባህሪያቸው ኮራፕት የማድረግ ባህሪ ስላላቸው ዋናው መሰረታችን መሆን ያለበት ሲቪል ሶሳይቲን እና ሚዲያን መደገፍ ላይ ነው። በዚህ ረገድ ዲያስፖራው በሀገር ውስጥ ያሉትን ሆነ በውጭ ያሉትን በመደገፍ በማጠናከር ረገድ ሚናው በጣም ዝቅተኛ ሆኖ ነው የሚታየኝ እና እዛ ላይ ትኩረት ቢያደርግ ላለው ፖለቲካ ድርጅቶቹ ህዝብን ማደራጀት ያልቻሉ፣ ውስጣዊ ድክመት ያለባቸው የትግል ስትራቴጂ ዘላቂነት ያለው ስትራቴጂ መንደፍ ያልቻሉ፣ እንዲያውም የሚታገሉትን ድርጅት የሚታገሉትን መንግስት ባህሪ አቅም ድክመት ጠንቅቀው ያላወቁ ውጭ ያለው ብቻ ሳይሆን ሀገር ውስጥ የሚንጸባረቅ ነው። ይሄ አንዳንዶቹ ልክ እንደሚታገሉት ገዢ ድርጅት እንደ ኢህአዴግ እንደሚመራበት መርህ ዲሞክራሲያዊ ማዕከላዊነትን መርህን የሚከተሉ ናቸው። ይህ በአደባባይ የሚታወቅ ነው። የውስጥ ዲሞክራሲ የሚጎላቸው ናቸው። ስለዚህ የውስጥ ዲሞክራሲን ማጉልበት፣ እርስ በርስ መወያየት፣ ቅንነት ለዚች ሀገር መፍትሄ ለማምጣት የፖለቲካ ድርጅቶች ሊከተሏቸው የሚገቡ መፍትሄዎች ሊሆኑ ይችሉ ይሆናል ብዬ አስባለሁ በበኩሌ። ያሬድ ጥበቡንና ቻላቸው ታደሰን በውይይቱ ስለ ተካፈሉ አመሰግናለሁ። እንግዲህ የዋዜማን መሰናዶዎች በዌብሳይታችን ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ገብታችሁ መስማት ትችላላችሁ። በማህበራዊ ገጾቻችን በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ፈልጉን። ዋዜማ ራዲዮ ብላችሁ ብትፈልጉን ታገኙናላችሁ። በሳውንድ ክላውድ እና በዩቲዩብም እንደዚሁ ፕሮግራሞቻችንን ማዳመጥ ይቻላል። በሚመቻችሁ መንገድ አዳምጡ። ከውይይቱ ባሻገርም ሌሎች ፕሮግራሞቻችን በዌብሳይቶቻችን ላይ ተደራጅተው አሉ። በተለያዩ ርዕሰ ጉዳዮች ወቅታዊ ጉዳዮችንም ጨምረን እንደዚሁ ለእናንተ ጆሮ ለማድረስ እንሞክራለን። እንግዲህ የዕለቱን ፕሮግራም ስላደመጣችሁና ከእኛ ጋር ስለቆያችሁ ከልብ አመሰግናለሁ። እስከሚቀጥለው ፕሮግራም ድረስ ጠናስትልን